ga ga ga be no <muchas> ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻሉ። ከወትሮ ጅማሬያችን የዛሬውን ለየት እናድርገው። ከሳምንት እንግዳችን ጋር ወግ ከመጀመራችን በፊት በሥነ ግጥም መንፈሳችንን ዘና እናድርግ። በሎሬት ጸጋዬ ገብረ መድኅን፣ አብረን ዝም እንበል አብረን ዝም እንበል ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል ብፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። ምነው አዋሽ ማዶ ቆቃ የሸለቀው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀምበር ቢውጠን! ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በዓይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከአይንሽ ከልብሽ ከልቤ አዋሽ ማዶ አብረን እንብረር፣ አዋሽ ማዶ አብረን እንውረድ፣ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል። በቆይታ በጸጥታ ዝም ብለን አብረን ዝም እንበል። መቼስ አይሆንም ካልሽ ቅሪ። ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቸም የሰው ልብ አይችለው፣ የለም ብቻ ዳግመኛ ሞት ሳንሞት አዲስቀን አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀምበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፈ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም ባይነ ሕሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ካይንሺ ከልብሽ ከልቤ አሽማዶ አብረን እንብረር ከሰው ካኳታ እንነጠል ለአንዳፍታ እንኳ እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል። 1961 ቆቅ ባሳለፍነው ሳምንት ከድምፃዊት ሙኒት መስፍን ጋር የተደረገ ክፍል አንድ ቆይታ ተደምጧል። የሙኒትን የሙዚቃ ጉዞ በጥቂቱ ሰምተን ማህበረሰባዊ ንቃትን ለማምጣት የምታደርጋቸውን እንቅስቃሴዎች ተጋርተን ጥዑም ሙዚቃዎቿን አዳምጠን ሳንጨርስ ጊዜ ገድቦናል። ደግነቱ በሳምንቱ ተገናኝተናል። ጨዋታችን ሲቀጥል በሥራና ተያያዥ ምክንያቶች በተለያዩ ሀገሮች የተዘዋወረችው ሙኒት ኢትዮጵያና ኢትዮጵያን ሙዚቃን በተመለከተ ቢተገብሩት ከምትላቸው የሌሎች ሀገራት ልምዶች ስለተወሰኑት ትነግረናለች። እንደኔ እንደኔ በሙዚቃ አካባቢ የማስባቸው ነገሮች ምንድን ነው? ልጆች በትምህርት፣ በቋንቋ፣ በሙዚቃ፣ በሁሉ ነገር፣ በመሳሪያ መጫወት ሁሉም ነገር ብዙ ጊዜ በደንብ አድርገን እራሳችንን በትልቁ ኢንፍሉዌንስ የሚያደርግን በልጅነት ነው። አሁን ለምሳሌ በጣም ይሄ በክላሲካል ሙዚቃ ብትለው በሌላም ሌላም መሳሪያዎች አጫዋትና ምናምን ብትለው ቀደም ብሎ ሲጀመር ትልቅ ተጽዕኖ ትልቅ አስተዋጽኦ ያደርጋል። ቀደም ብለን የጀመርናቸው ነገሮች በልጅነታችን፣ አርት አፕሪሺዬሽን ሙዚክ አፕሪሺዬሽን መሳሪያ እንኳ በጣም ውድ ነው ለመስራት ያን ሁሉ ሺ ማሲንቆና ከበሮና ክራር እንኳ ቢባልም መስማት፣ ማዳመጥ እና አርቱን ከልጅነት በቃ የሥነ ጥበባዊ ትምህርቶችን ከልጅነት ጀምሮ ብንጀምራቸውና እንደ የሆነ ትርፍ ስራ ወይም ሌላ ሌላ ሰብጀክት የሚያስተምር ሰው ይህንንም አስተምራነት ነገር ሲሆን በደንብ አድርጎ ትልቅ ለአእምሯችን ራሱ አሁን ለምሳሌ ሙዚቃ ያጠናለች ማት ይቀለዋል፣ ቋንቋ ይቀለዋል። ምክንያቱ የአንጎላችን የቀኝ የግራ የምናምን ነገሮች አላለም። ትንሽ የኒውሮ ሳይንስ ትምህርት የሚያሳየው እንደነ ሙዚቃ እንደነ ቪዥ አት እንደ ልቾች ላይ አይነት ነገሮች አእምሯችንን አስተሳሰባችንን ክፍት ያደርጉታል። በጣም በቃ የሆነ እውቀት ፈላጊን ሆንም ይጠቅመናል እና ለአዲስ ሀሳብ ለአዲስ አይነት እይታም መንገዱን ይከፍትልናል። ስለዚህ ከልጅነታችን ጀምሮ ስለ ባህሎቻችን፣ ስለ ማንነቶቻችን፣ ስለ በቃ ስነ ጽሁፍ ይሁን ስነ ግጥም፣ ስነ ስዕል፣ ስነ ጓዳ ያሉት ስነዎች በመሆን የጥበብ አካባቢ ያሉት ሙዚቃዎችም ቢሆኑ ከልጅነት ጀምሮ ቢካተቱ ትልቅ ጥቅም አለው። አሁን ለምሳሌ ከምሰራቸው ስራዎች ውስጥ አንዱ እንደ ቲችንግ አርቲስት እንሰራለሁ እና አስተማሪዎችን ሙዚቃ አርት ኢንቴግሬሽን ለትምህርት ብቻ ሳይሆን ለክላስሩም ማኔጅመንትም ለሁሉም ነገር ይጠቅማል። ሂድ ተነት ቦርሳን እዛጋ አስቀምጥ ከምትለው እና በየቀኑ ጠዋት ጠዋት በዜማ ቦርሳችንን እዛ ጋር ስትለው ልጅ እንደ ልጅ በጣም በተለየ ስሜት ነው የሚረዳ እና በቀላሉ የሚከተለ እና በተለይ በልጅነታችን ብንጀምር እሱ ትልቅ ነገር ነው እና እንደዛ ልጅነታችን ሁሉን ነገር የሚያጣጣመን ስሜት ደግሞ ስናደግ ሁ፣ ይሄ አዲስ ስታል ቆይ እስኪለመድ የሚለውን አይነት ቋንቋ ትንሽ ወይም አዲስ ሀሳብ ቆይ እስቲ ቀስ ብለን የሚለውን ያው ወደ አዲስ ነገር የመጠጋትን ወደ ኋላ የሚስብንን ነገር ይከፍትልናል ብዬ ነው የማስበው። ምክንያቱም ከመጀመሪያውኑ በጣም ለሁሉ ነገር ስትጋለጥ ሁሉ ነገር ስከውስ ብን ለእኛ የሚሻለው የትኛ ነው ወደሚለው ነገር ነው የምትቀርበው የአዲስ ነገር ነው አንፈልገውም ለምን መጣብን ከሚለው ሀሳብ ይበልጥ እዚህም ይቻላል እንዴ? እስቲ እንሞክረው። በዚህ ደግሞ ምን እናደርግ ወደሚለው እንድንሄድ ያደርገናል። እና ይሄ ትክክለኛው መንገድ እንደዚህ ነው እኛ ይሄንን ከሚለው አንጻር እስቲ ምን እንሞክር፣ ምንስ ይቻላል፣ እንዴትስ እንፍጠር፣ ምንስ እንቀይርበት የሚለውን ሪሲቲ ቤዝድ የሆነውን አስተሳሰብ እንድንይዝ ያደርገናል ብዬ አስባለሁ። i'll go ከብዙ ዓመታት በኋላ ወደ ኢትዮጵያ ተመልሰሽ በተለያየ መስኮችና በተለያየ ቅርጾች ችሎታሽና ብቃትሽና አሳይሽና በቅርብ ዓመታት ደግሞ ተመለስሽ፣ ወደ ዩናይትድ ስቴትስ ተመለስሽ። በኋላ ግን የኢትዮጵያ ማህበረሰብና ሌሎችን የሚመለከቱ የኪነ ጥበብ ስራዎችን እየሰራሽ እንደሆነ ሰምቻለሁ። አንዳንድ ቦታዎችም እየተገኘሽ የሙዚቃ ስራዎችሽን ታቀርቢያለሽ። የተሳትፎ መልክስ ንገሪ ነው። በኢትዮጵያ ሰባት ዓመት ያህል፣ በፈረንጅ አቆጣጠር በ2010 ነበር የተመለስኩት እና እዛ በሰባት ዓመት ውስጥ የተለያዩ ስራዎችን ኢቨንት ማኔጅመንት፣ ኤም ሲ ፐርፎርማንስ፣ ይሄ ሚውዚክ ዲሬክሽን፣ ሬዲዮና ቲቪ አካባቢ እዛ አካባቢ ነበር የቆየው። እዚህ ከመጣውን ሶስት ዓመት የሆኑኛል እዚህ ሶስት ዓመት ቢሆነኝም አሁንም ወደ ኢትዮጵያ እየተመላለስኩ ያንን ሙሉ በሙሉ አልተኩትም አሁንም እየተመላለስኩ እዛም እየሰራሁ እዚህም እየሰራሁ ነው ያለው። ስለዚህ ሁለቱንም አለማት እንደምንም አድርጌ አያይዜ ለመሄድ እየሞከርኩኝ ነው። እዚህ ከመጣሁ በኋላ የመጀመሪያው ዓመት ትንሽ ያስጨልቅ ነበረ። ምክንያቱም ኢትዮጵያን ለምጄ፣ በተለይ ደግሞ ከአሜሪካ ስወጣ አንድ ልጅ ነበረኝ። እዚህ ስመለስ ሶስት ሆነው አገኘኋቸው እና ሶስት ልጅ በአሜሪካ ምን እንደሚመስል ማየቱ የመጀመሪያውን ስድስት ዓመት ትንሽ ለካስ አሜሪካ ለቤተሰብ አይደለም የተሰራችው ለሌላ ነገር ነው የሚል አይነት አስተሳሰብ ሁሉ እንዲሰማኝ ነበር ያደረገው ከዛ በኋላ ግን በተለያዩ ቦታዎች አሁን ለምሳሌ ዛሬ እንደውም ድምፄ ትንሽ ሻከር ብለዋል። የሻከረው ምክንያት ላለፉት ስድስት ሳምንታት እዚህ ዲሽ ውስጥ የሚገኝ የኢትዮጵያን ኮሚኒቲ ሴንተር አለና እዛ ውስጥ የፊደል ካምፕ አለን ልጆችን የምናስተምርበት ወደ ሰላሳ አካባቢ ልጆችን አማርኛ ቋንቋ፣ የአፍሪካን ታሪክ እና ባህሎች፣ ውዝዋዜ፣ ማንበብ፣ መጣፍ፣ ኒውትሪሽን ስለሌሎች ሌሎች ነገሮችም ከአውት ኦፍ ስኩል ፕሮግራም አለ እና ስፕሪንግ ብሬክ፣ ሰመር ብሬክ፣ ዲሰምበር ብሬክ ምናምን የሚሉት የተለያየ ብሬኮች ውስጥ ከእነሱ ጋር ሰራለው በማስተማር እና ላለፉት ስድስት ሳምንታት ያው ኮቪድ ስላለ በዙም ነበር የምናስተምረው እና ወደ አስራ ምናምን ጡጫዎች በዙም አብረን እየዘፈንን አማርኛ እንዲለምዱ በሙዚቃ እንደገና በሙዚቃ በተረት የኤሮፕን ተረቶችም እየነገር ናቸው እንደዚህ እያልን እያልን እሱን ሳስተምር ነበር የቆየው። ስለዚህ በኢትዮጵያ ኮሚኒቲ ሴንተር በኩል ነበር እሱ የምናደርገው። በፐርፎርማንስ ደረጃ እዚህ ከመጣው በኋላ ፖስቶች አካባቢ አብረውን የሚጫወቱ የኔታ ባንድ የሚባል አለ። ከእነሱ ጋር በየሳምንቱ በልስ ወደ ሶስተኛ አራተኛ ሳምንት ውድ የምንጫወትበትም አለ። ከእነሱም ጋር አዲስ ዘፈኖች ውስጥም ፐርፎርም እንዲያደርጉና ቀረጣው ላይም እንዲያግዙም እንጠይቃቸዋለሁ። እንዳልከው ተኮማ ፓርክ ውስጥ የኔበርሁድ ኢቨንቶች ነበሩ። አሁን ኮቪድ የውስጥ መጫወትን ነገር ስለቀየረ እንደ ሙዚቀኛ ራሳችንም ሪዲፋን እያደረግን ነው። የሰው መጫወት የምንችለው እንዴት መጫወት የምንችለው የሚለውን ነገር እያየን ያኔ ከአንድ አርጀንቲኒያን ጊታሪስት አለ አብሮ የሚጫወት ክርስቲያን ፔሬዝ የሚባል ከእሱም ጋር አዳዲስ ዘፈኖችን እየሰራን አዳዲስ አደንሾንቶችን እየሰራን በጣም ደስ የሚሉ ሌሎችን ቡድኖች አሉ ለክሬ የሚባል የተለያዩ ኢንተርናሽናል የቻይኒዝ ቦልጌሪያን አርጀንቲኒያን ሚል ከኢትዮጵያ አደርገንም እንደ ባንድ እሱ ውስጥ እንሰራለው። ከዛ ውጤ ደግሞ አንድ ወልፍ ትራፕ ፐርፎርሚንግ አርት ሴንተር የሚባል አለ እዚህ ቪየና ቨርጂኒያ ውስጥ ያለ እና ቅድም ያልኩህን ይሄ እንደ ቲቺንግ አርቲስት አስተማሪዎቹ ጋር ነው እሱ ስራው፣ ግን ተማሪዎችን ባሉበት ከአስተማሪዎች ጋር ጥበብን ለከሪኪለሙም ቢሆን ለክላስ ማኔጅመንት እንዴት መጠቀም የምንችለው የሚለውንም እሱንም ትምህርት ቤቶች እና ላይብራሪዎች ክፍት በነበሩበት ጊዜ ከላይብራሪያን እና ከአስተማሪዎች ጋር እዛ በመሄድ በማሳየት አሁን ደግሞ በዙም በኦንላይን ሰርቪስስ እሱም እየሰራ ነው። ሌሎችም እንደዚሁ አብዛኛውን ህይወቴን አሁን ወደ ፐርፎርማንስ ላይፍ ፐርፎርማንስ እና ወደ ማስተማሪ እየሆነ መጥቷል። በተለይ ልጆች አካባቢ እና አይ ቲንክ የልጆቹ ነገር በጣም ደስ ይላል፣ ኃይል ይሰጠሃል። በተለይ ደግሞ እዚህ ያሉት ልጆች እዚህ ሲወለዱ ከወላጆች ጋር ያለው የባህል ርቀት በጣም ሰፊ ነው። ኢትዮጵያውያን ወላጆች አሜሪካን ልጆች ነው እየወለዱ ያሉት እና በቋንቋ፣ በባህል በኬት ነው የመጣ ነው ማንን እንዴት ነው የመጣ ነው ምናምን የሚለውን ነገር ትምህርት ቤቶቹ፣ እዚህ ያሉ ትምህርት ቤቶች አያስተምሩም። ስለ አፍሪካ ምንም ቢነግሩ ነገር የለም። የሆነ ሰዓት ላይ ጥቁሮች የመጡት ከአፍሪካ ነው የሚለው ስሌቪ ታሪክ ካልሆነ በስተቀር የአፍሪካን ምንነት፣ ስንት ሀገር አላት፣ ምን ያህል ታሪክ አላት፣ እንዴት ረዥም ሰፊና ጥልቅ ነው የሚለውን ነገር ጋር እንደ ጥቁር ሆነ ግን ወላጆች ቀጥታ ከአፍሪካ መጡ የኢሚግራንት ልጆች ሆን፣ በተለይ ምንም ርቀት የለንም። አይደለም በቃ የሆነ አንድ ጀኔሬሽን የአንድ ትውልድ ልዩነት ነው። ግን እነሱ ምንም ስለ ራስ ማንነታቸውና ታሪካቸው ስለማያውቁ ከነሱ ጋር መስራቱ በተለይ በጣም ደስ የሚልና በቃ አይናቸው እንደዚህ በትልቁ ሲከፍት ታየዋለ። አሁን የኢትዮጵያን ካርተር ብቻ ይዘ ይህን ይሄን ይሄን ይሄን ቦታ ስታሳያቸው በቃ አይተውት የማያውቁት እንደነበረ የማያውቁት በጣም ብዙ ነገር ማስተማር መቻሉ በአጭር ጊዜ ውስጥ እና በተለይ ደግሞ እንዳልኩ በጨዋታ፣ በቀል፣ በተረት፣ በዜማ፣ በወት ምናምን ደስ የሚል ነገር ነው እና እሱን ሼሪ እያደረግኩኝ ሌሎችም እኛም ልጆቻችን እንዲማሩ እንፈልጋለን የሚለው ነገር ስላለ እሱንም እንደ ኦንላይን ቲችንግ ኢንስቲትዩሽን ለማዘጋጀት አሁን ካምፕ ሙኒት ልበለው ሙኒት ኢንስቲትዩት ይባል ነገር አላውቅም ግን ስሙን አልወጣለትም። ግን የማስተማሩ ነገር በጣም ደስ የሚልም ይጠቅማል። ወላጆችና ልጆች እንዲቀራረቡ፣ ሂዱና ወላጆቻቸው ጠይቋቸው። አዎ ያውቃሉ፣ እነሱ ብዙ ነገር ያውቃሉ። ሂዱና አናግሯቸው። ስማቸውን ራሳቸው አንዳንዶቹ ልጆች ስማቸውን ራሱ በቅጡ ፕሮናውንስ ማድረግ አይችሉም እና ማኔም ዚ ያነተን ይልሃል። ያነተን ማን ነው? ዮናታን ነው። ማኔም ከሄለብ ከሄለብ። ማን ነው? ቃላብ ነው። እና ከስም አጠራራቸው ራሱ ጀምሮ ልደት ምንድን ነው ጋኒዮ የምናምን ሂድና ደግሞ የኢትዮጵያ ካላንደር ውስጥም ሌላ ልደት አለ። ሌላ ዓመተ ምሕረትም ላይ ተወልዳለህ ስ ሂድና ጠይቅ እያል ከእነዚህ ጥቃቅን ነገሮች ጀምሮ ወደ ሌላው ሰፊ እና ትልቁ እንደገና አፍሪካዊነት ምንድነው፣ ኢትዮጵያዊነት ምንድነው የሚለውን ነገር ጋር እሱን እሱን ማስተማሩ በጣም በቃ ደስ የሚል ያልጠበቅኩት ግን ስገባበት ደግሞ ለካስ አስተዳደጌ ብዙ ነገር ይህንን ለማስተማር በተለይ ደግሞ ከልጆች ጋር ያለኝም ነገር እቀር በቃ ከልጆች ጋር ማውራት እችላለሁ እና እንደነሱ መሆንም እችላለሁ እና እንደነሱ የሆን ማስተማሩ በጣም ተመችቶኛል። ስለዚህ ሚዚክ ፐርፎርመንስ ይቀጥላል፣ አልበሚን ይቀጥላል፣ የማስተማሩ ነገር ደግሞ የበለጠ ይቀጥላል። ሌላው ሌላ ነገር ደግሞ ቀስ በቀስ በሂደት ሁላችንም በኮቪድ ራሳችንም እንደገና ቪዲፋን እያደረግን ያለ ነው። ስለዚህ እኔም ራሴን ቪዲፋን እያደረግኩ እቀጥላለሁ ብዬ አስባለሁ።

Hagaret, hagare, I'll know and በማዳመጥ ላይ ያላችሁት ጋቢና መዝናኛን ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁም እናመሰግናለን። አሁን ደግሞ ጥቂት ኬንያዊ ዜናዎችን ሰምተን ከድምፃዊት ሙኒት መስፍን ጋር ወደ ጀመርነው ቆይታ እንመልሳለን። ሲቢጋ ሪ ብላክ ፓንተር በተሰኘው ፊልም ላይ መሪ ተዋናይ ሆኖ በመጫወት የሚታወቀው ቻድዊክ ባውዝማን በ43 ዓመቱ ከዚያ ዓለም ትናንት መለየቱ ተሰምተዋል። ለአራት ዓመታት ባንጀት ካንሰር ሲሰቃይ እንደነበር የተነገረለት ተዋናዩ ሎስ አንጀለስ ውስጥ ነው ሕይወቱ ያለፈው። በለጋነት የተቀጨው ቻድዊክ ጄምስ ብራውንን፣ ተርጉድ ማርሻልና ጃኪ ሮቢንሰንን የመሰሉ በጥቁር አሜሪካውያን ዘንድ የሚከበሩ ሰዎችን በፊልሞች ላይ ወክሎ በመጫወቱ በተደጋጋሚ ይሞገሳል። ዘገባው የአሶሽትድ ፕሬስ ነው። የሰማነው የዚምባብዌውን ኮሜዲያን ቪክቶር ፖፉን ነው። ቪክቶር የሀገሪቱን የፖለቲካ ውጥረት በቀልድ ለማፍካት እየጣረ ነው። ፖለቲካዊ ስላቅ ከመጀመሩ በፊት ዩቲዩብ ላይ ይከተሉት የነበሩት አንድ ሺህ ሰዎች ነበሩ። የሀገሪቱን ፕሬዚደንት ኤመርሰን ምንጋጋዋን ሳይቀር የሳቅ መነሹ የሚያደርጋቸው ወጣቱ ኮሜዲያን አሁን ተከታዮቹ 23 ሺህ ደርሰዋል። አንድ እንጨምር። ታላቁ የአፍሪካ የጥበብ ሰንደቅ በተሰኘ መርሃ ግብር ኢትዮጵያን የስዕል ባለሙያዎች እንዲሳተፉ ጥሪ ቀርበዋል። መርሃ ግብሩ ሃምሳ አምስት የአፍሪካ ሀገራት እያንዳንዳቸው አንድ ኪሎ ሜትር የሚረዝም ስለ አፍሪካ መልካም የሚመኙ የስዕል ሥራዎች የሚታዩበት ጎዳና እንዲያዘጋጁ ያበረታታል። የኢትዮጵያው ገጽ አስተባባሪ ሰዓሊ ሰይፎ አበበ ኢትዮጵያን ሰዓሊያን በአህጉራዊው መርሃ ግብር ለምን መሳተፍ እንዳለባቸው እንዲህ አስረድቶናል። አፍሪካ አንድነት ራሱ ትልቅ ነገር ነው እዚህ ጋ እኛ በዘርም በምንም እየተከፋፈልን ያለውን ፕሮብሌም ሰፋ አድርገን ማሰባለን። እኛ እንኳን አፍሪካውያኖች እንኳን አንድ ነን የሚለውን ነገር ፊል እንድናደርግ ያደርጋል። ለህብረተሰቡን ሲያየው የሰው ልጅ አንድ ነው። እነ ቦብ ማርሌ ዋላ አፍሪካ ዩናይት ያሉት እንዲሁ አይደል? የሰው ልጅ አንድ ነው፣ አንድ መሆን አለበት። ከተለያዩ የውጭ ዜጎች ጋር ስሰሪ አለው። የተለያዩ ሙዚቃ ቅርጾችና የተለያዩ ሙዚቃ አይነቶችን ስሰሪ ስትሞክርም አለው። ኢትዮጵያ ውስጥ ካሉ የኪነ ጥበብ ሰዎች መካከል ከነማን ጋር አብሬ ብሰራ ብለሽ ታስቢያለሽ? እድለኛ ሆኜ ጓደኞቼ እና ዘመዶቼ ሙዚቀኞች ናቸው። ስለዚህ አሁን ለምሳሌ ከነ የውዳሴ ባንድ አባላት ጋር ልስ እችላለሁ። ግን ወንድሜ ወንድሜ ጓደኞች እኔም ጓደኞች ናቸው እነተሳዊ ምነፋ ሲሉ እና አበጋዙም ጋር በተለይ የእኛም ጋር በቃ በየቀኑ እና በየሳምንቱ እዛ ነበረ ለአንጋኑ ስቱዲዮስ አካባቢ ነበረ። አበጋዙም ክድሮቅ ሲወጣ እነሱ እነሱ ጓደኞቼም ናቸው እና ከእነሱ ጋር እየሰራሁ ነበር ያደግኩት ማለት እችላለሁ። የእኔ አልበም ላይ እና የእኔ ስራ ላይ የሚለው ነገር ላይ ነው እንጂ ያን ያህል ያላተኮርኩት አብሮ በመስራት ላይ፣ ማንም ጋ ቢሆን ምንም ጋ ቢሆን በቃ ሁሌም በተለያዩ ባንዶች፣ በተለያዩ ምክንያቶች ጋር ሰርቻለሁ። ስለዚህ ይህን ያህል ከእንትና ጋ ልስራ የሚለው ነገርን ያን ያህል አላሰብኩበትም። እንጀነር፣ በፐርሶናሊቲ ትንሽ የማፍር አይነት ሰው ነኝ። ስለዚህ አብረን እንስራ የሚለው ነገር ላይ ትንሽ ስለማፍርም ይሆናል ትንሽ ወደ ኋላ ብዬ እኔ እኔ ሴት አላደርግም፣ እኔ አልጀምርም። ግን አጋጣሚ ሲከሰት ናይት ብዬ አብሬ እቀላቀላለው አይነት ሰው ነኝ እንጂ ይሄንን እናደርግ ብዬ እስካሁን ድረስ ማንንም ጠይቄ አላውቅም። በገጣሚ ደረጃ በዜማ ደረጃ ምናምን ሲባል እንደ አጋጣሚ ሆኖ አሁን ለምሳሌ የራሴን ነገሮች በራሴ እየሰራ ነው እስካሁን ድረስ ያለው እና በአማርኛ ያን አማርኛ ያን ያልረቆ ምናምን ነገር ግጥምና ዜማና ወዘተ እያወጣው ነገር ሳይሆን በቃ ለእኔ የሚመቸኝን እኔ በምችለው ቋንቋና በምችለው ዜማና በሚመቸኝ ዜማ ይሁን የሚለው ነገር ነበረ። ለእኔ እንደ አቋም ሳይሆን ዝም ብሎ ኦርጋኒክ የሆነው ነገር እንደዛ ነው እና በአንድ በኩል የሆነ እኔ የፈጠርኩት አለ። ግን ከዮርግ ጋር መጫወት የጀመርናቸው ይሄ ጊታርና ድምፅ አይነት ሲታኩ ከዛ በኋላ በጣም ተስፋፍተዋል። በጣም ብዙ ጊታር አኩስቲክ ምናምን የሚለው አይነት ስሜቶች በደንብ እያደጉ መጥተዋል። በጣም ይሄ ሲንግር ሶንግ ራይተር አይነት ባህሎችም ትንሽ እያደጉ እየተስፋፉ መጥተዋል እና ሁሉም በየአቅሙ የሚለው አይነት አቋም ነው ያለኝ እና ሆን ብዬ ከሆነ ገጣሚ ጋር ልስራ የምልበት ያን ያላሰብኩበት ነገር የለም። ግን አንዳንድ ጊዜ የገጣሚያንን ግጥሞችን ወደ ሙዚቃ የመቀየር ፍላጎቶች አሉኝ። ለምሳሌ አሁን የሚቀጥለው አልበም ላይ ጸጋዬ ገብረመድህንን ግጥም አንዱ ዘፈኔ እሱ ነው የሚሆነው ብዬ አስቤያለሁ። ፈራን የሚባለውን ዘፈን ነው፣ የቴዲ አፍሮም ዘፈን እሱን። አለ ያ ግጥም ሳቸው ሲያነብ እና እንደ አጋጣሚ ሆነ ቀን ላይ የአድዋ የጂጂን አድዋን ከዘፈን በኋላ ያንን ግሩፕ ቀጥሉት ብዬ ይሄኛውን ዘፈን ስዘፍንበት ላይ ሆኖ ደስ የሚል ነገር ፈጠረ። ስለዚህ ግጥሞችን ወደ ሙዚቃ ምክንያቱም አንዳንድ ጊዜ ግጥም ማንበብ ነገር ላይ ሁሉም ጋር ላይ ደስ ይችላል። ስለዚህ ግጥምንም ወደ ሙዚቃ ስትቀይረው አንዳንድ ጊዜ ማስተርፒሶችን ለሰው ማቅረብ ነገርም ስሜት ይፈጥረዋል። ግን የሆነ ነገር ስጥፍ አሁን አለም ላይ የደመቀ ጋር ብዙ ጊዜ ሰርቻለው በየኛም ላይ እና እሱን ኤዲት አድርግልኝ ማን ነገር ካለ እለዋለው። ዮሐንስ ሞላ አለ ጓደኛዬ ነው ሲም ያለ ስለዚህ እሱን ኤዲት አድርግልኝ፣ አስተካክልልኝ፣ ሀሳብ አምጣ፣ ቃል ቀይር፣ ለውጥ፣ አባዛ፣ ቀንስ ምናምን ብዬ እነሱን እጠይቃቸዋለው እንጂ ሲንገር ሶንግ ራይተር አይነት አስተዳደግ ነው ያለው የኔ ሙዚቃ ስ በቃ የሆነ ነገር መኪና እየነዳው ሊሆን ይችላል ምግብ እየሰራ ሊሆን ይችላል። ሌላ ነገር እያደረኩ ሊሆን ይችላል። ግን ሁል ጊዜ ዜማ፣ ግጥም፣ ወዘተ አብሮኝ አሉ እና የራሴን በራሴ ዝም ብዬ እቀጥልበታለሁ የሆነ ሰዓት ላይ እንደ ኮንሰፕት አልበም እስቲ በኮንሰፕት አልበም ይሄኛው አልበም ደግሞ የሆነ አይነት ስታሊ ሮ ብዬ እስከምል ድረስ እየመጣልኝን እየሰራ ነው የሚሄደው። የሆነ ሰዓት ላይ ደግሞ በጣም ስፔሲፊክ የሆነ ጃንራ ወይም ስፔሲፊክ የሆነ ቀኝነት ወይም ስፔሲፊክ የሆነ አቅጣጫ የያዘን ነገር ልስራብኝ መብቴ ብዬ የዛን ሰዓት ላይ ደግሞ አስብበታለሁ። ግን አሁን ያለው በጣም በቃ መወዳቸው አቀናባሪዎች ወንድሜ አበዛዙ፣ ከሙዙ እነሱ ጋር ብዙ ጊዜ ቅርብ ምነንም እንገናኛለንም እነሱ ጋር የሆነ ሰዓት ላይ አንድ ሁለት እና ሶስት እና አራት ዘፈኖች መስራቴ አይቀርም። ግን ይህንን ማድረግ አለብኝ ብዬ ለራሴ ያዝኩት ነገር የለም እንደ አላማ ወይም እንደ አቅጣጫ ቴዎድሮስ ታደሰ ግን በጣም ወደዋለሁ። ሁንሳት ላይ ከሱ ጋር ሆነ ነገር ብንሰራ ብዬ አንዳንድ ጊዜ ያስበዋለሁ፣ ግን ፈራዋለሁ። ስለዚህ ያው አላደለ ብዬ ተዋለ። የድምፃዊት ሙኒት መስፍን ጋር የነበረን ቆይታ በዚሁ ተጠናቋል። ሙኒትን ለለገሰችን ሐሳቦች ሁሉ በአድማጮች ስም በእጅጉ አመሰግናለሁ። themselves a slave of the people. Children the plundered, or oh, their creed had no equal. But then there came a warrior's call, a battle cry, Ethiopians arose. i did. እስካሁን ድረስ አብረን ስለቆየን በእጅጉና እናመሰግናለን። የመሰናዶ አቀናባሪ ኤልያስ አስማረ ነው። የመሰናዶው አርታኢ ደግሞ ትዝታ በላቸው። በምሽቱ አብሬያቸው የቆየውት ሀብታሙ ስዩም ነበርኩ። የሳምንት ሰው ይበለል። In peace and justice, let's be that generation. Together we are stronger. Let's lift up ourselves, lift up ourselves.